ፕሮፌሰር ባህሩ ካሳሁን በቅርቡ ለፊዚክስ ሂሳባዊ ዝግጅት የሚያግዝ የነጠላ ተባራይ ንፍቀ ስነ ስሌት በሚል ርዕስ ስነ ስሌትን ለሚያጠኑ ተማሪዎች ወይም ራሳቸውን ለማስተማር ለሚሹ ማናቸውም ሰዎች ይጠቅም ዘንድ ከፕሮፌሰር ወልደ አረጋይ ውብነ ጋር በመሆን በቀይ ባህር አሳታሚ ድርጅት በኩል አቅርበዋል። ይህ የመጀመሪያው አይደለም። በእርግጥ ከዚህ ቀደም እንደዚሁ ተናግረናል። በሌላው ተመሳሳይ እንደዚሁ በስነ ስሌት ላይ ያተኮረ መጽሐፍ ይህንን የነጠላ ተባራይ ንፍቀት ስነ ስሌትን ለህትመት ማብቃቱ ዋነኛ አላማው ምንድን ነው? ጠቀሜታውስ ምን ይሆናል? አቶ ካሳሁን፣ ስለ ጋበዝከኝ በጣም አመሰግናለሁ። እንግዲህ ስለ ጠቀሜታው በመጠኑ እናገራለሁኝ። አንደኛው ጠቀሜታ እንግዲህ በወቅቱ በሀገራችን በከፍተኛ ትምህርት በእንግሊዝኛ እንደሚሰጥ እናውቃለን ቢሆንም እነኚህ ከፍተኛ ትምህርት አስራ ሁለተኛ እና የመጀመሪያ ኮሌጅ ተማሪዎች ስነ ስሌትን ሲያጠኑ ስነ ስሌት እንግዲህ የካልኩለስ ነው፣ በእንግሊዝኛ ቢያጠኑት ይህ መጽሐፍ እንደ መደጎሚያ ይሆናቸዋል። ምናልባት በእንግሊዝኛ ካልገባቸው በአማርኛ ይገባቸው ይሆናል በማለት ይህን እንደ ደጓሜ ሊጠቀሙበት ይችላሉ። አንዳንድ ያልተለመዱ ቃላት ቢኖሩም መጽሐፍ ውስጥ በቅንፍ የእንግሊዝኛ ትርጉማቸውን ስላስቀመጥን ተማሪዎቹ በቀላሉ ሊከታተሉ ይችላሉ ብለን እናስባለን። በተጨማሪም ደግሞ የመጀመሪያውን መጽሐፍ ለፊዚክስ ሂሳባዊ ዝግጅት የሚለውን ያጠኑ ተማሪዎች ይህንን በቀላሉ መከታተል የሚችሉ ይመስለኛል። ምክንያቱም ከዛ የተወሰዱ ቃላትም ብዙ አሉ የገነባነውም በዛ ጽሑፍ ላይ ስለሆነ በቀላል መከታተል ይችላሉ ብዬ አምናለሁኝ። ዋና ጠቀሜታው ሂሳብና ሂሳብ ነክ የሆኑትን ትምህርቶች ለሚያጠኑ ተማሪዎች ነው። ሌላው ደግሞ የእንግሊዝኛ ቋንቋ ለሚያጥራቸው፣ ራሳቸውን በራሳቸው ማስተማር ለሚፈልጉ ሰዎች ተጨማሪ መደጎሚያና መማሪያ ይሆናችኋል የሚል እምነት አለኝ። የመጽሐፉም ርዕስ ነጠላ ተባራይ ንፍቀ ስነ ስሌት ነው። የሚለው ስነ ስሌት ማለት በራሱ ወይም ካልኩለስ ምንድን ነው? እንደምን ይገለጻል? በዚህ ዘርፍ ላይ ያልተሰማሩ ሰዎች ሀሳቡን ለማስጨበጥ የስነ ስሌት እንግዲህ ዋና ዋና ጥቅምና አገልግሎት የለውጥ ቅልጥፍናን ማግኘትና ከለውጥ ቅልጥፍና ሌሎች ጥቅሞችን ለማግኘት ነው። ለውጥ እንግዲህ በአማርኛ ያው ለውጥ ነው የሚባለው ቅልጥፍና የሚለው ቃል ምናልባት ትንሽ ለአድማጮች አዲስ ሊሆን ይችላል። ቀልጣፋ የሚለውን እናውቃለን። ቅልጥፍና ማለት የለውጥ ቅልጥፍና ስን ስንል ሬት ኦፍ ቼንጅ ማለታችን ነው። በእንግሊዝኛ ሬት ኦፍ ቼንጅ የሚባለው ይሄ በስለት በብዙ ቦታዎች ይገባል። ምናልባት አንዳንድ ጊዜ በእንግሊዝኛ ልናገረው እና ኦፕቲማይዜሽን የሚባል ጽንሰ ሀሳብ ብዙ ሰዎች ሳይሰሙ አይቀሩም። ይሄ ኦፕቲማይዜሽን እንግዲህ የአማርኛ ቃል አለን ለኦፕቲማይዜሽን። ሀረ ከሚለው የግዕዝ ቃል ነው ያገኘነው። ሀረ ማለት መረጠ ማለት ነው። ኦፕቲማይዜሽንም የሚያደርገው ከስሌት ውጤት ይመርጣል። የትኛው ከፍተኛ ውጤት አለው። ከፍተኛ ስንል እንግዲህ በእንግሊዝኛው ማክስመም የምንለው በአማርኛ መልዕል እንለዋለን። መልዕሉ የትኛው ነው? ከዛም ደግሞ አልፎ አንዳንድ ጊዜ መንእሱ የትኛው ነው? መንእሱም የሚፈለግበት ጊዜ አለ። መንእስ ስንል ሚኒመም ማለታችን ነው። እና እንደዚህ አይነት ፍላጎቶች በብዙ ትምህርቶች ይገባሉ እና በዛ ስለሚገቡ ስነ ስሌት ይህንን ይህንን ያበረክታል። ይህንን ጥናት ያካሄዳል። እርግጥ የስነ ስሌት ጥናት መጀመሪያ ለፊዚክስ ሂሳባዊ ዝግጅት ከተባለው ትንሽ ለየት ይላል፣ ላቅ ይላል። ላቅ የሚልበት ምክንያት በቅልጥፍና ምክንያት ነው። ቅልጥፍና ስንል ሁለት አይነት ቅልጥፍናዎች አሉ። ሬት ኦፍ ቼንጅ በእንግሊዝኛ የሚባለው አንደኛው አማካኝ ቅልጥፍና አቨሬጅ ቼንጅ ወይም አቨሬጅ ሬት ኦፍ ቼንጅ የሚባለው በእንግሊዝኛ፣ ሁለተኛው ደግሞ ቅጽበታዊ ቅልጥፍና በእንግሊዝኛ ኢንስታንቴኒየስ ሬት ኦፍ ቼንጅ የሚባለው። በመጀመሪያው ጽሑፍ ለፊዚክስ ሂሳባዊ ዝግጅት በሚለው ልንገፋበት የቻልነው በአማሃኝ የለውጥ ቅልጥፍና ብቻ ነበረ። ምክንያቱም የስነ ስሌት ጽንሰ ሀሳብን ስላላስገባን። አሁን ግን በስነ ስሌት ላይ የቅጽበታዊ የለውጥ ቅልጥፍናን ማግኘት እንችላለን። ዘዴውን ብዙም ልገባበት አልፈልግም። ከተፈለገም ወደፊት አንተ ስትጠይቀኝ ልጨምር እችላለሁ። ይሄ ቅጽበታዊ ስንል ምንም ወቅት አይለወጥ። ለምሳሌ አንድ መኪና ሲጓዝ አንድ መኪና መቶ ኪሎ ሜትር ተጓዘ ብንል በአምስት ሰዓት ውስጥ አማሃኝ ፍጥነቱ ሀያ ኪሎ ሜትር በሰዓት ይሆናል። ግን እንደምናውቀው የመኪናው ጉዞ መኪናው በሚጓዝበት ጊዜ የመኪናው ፍጥነት ከፍና ዝቅ ይላል እና አማሃኝ ፍጥነቱን ስናገኝ ያ አማሃኝ ፍጥነቱ የስፍራ ለውጥ ቅልጥፍና ነው። ግን መኪናው ጉዞውን ከጀመረ በኋላ እቅጭ አንድ ሰዓት ሲሆን ፍጥነቱ ምንድን ነው ብንል፣ ይሄንን ከአማካኝ ቅልጥፍና ልናገኘው አንችልም። የምናገኘው ከቅጽበታዊ ኢንስታንቴኒየስ ከሚባለው ኢንስታንቴኒስ ሬት ኦፍ ቼንጅ ቅጽበታዊ የለውጥ ቅልጥፍና ከዛ ነው። እና ስነ ስሌት ይሄንን ያዳብራል። ይህንን ጽንሰ ሀሳብ ያቀርባል። የዚህን ጽንሰ ሀሳቦች አገልግሎት ይገልጻል። እንግዲህ ዋናው ይሄ መጽሐፍ ባለፈው መጽሐፍ ላይ የሚጨምረው ይሄ ቅጽበታዊ የለውጥ ቅልጥፍና የሚለውን ጽንሰ ሐሳብ ነው። ቀደም ሲልም ባለፈው ለፊዚክስ ሂሳባዊ ዝግጅት መጽሐፍ ላይም እንደተናገርነው አሁንም ከዚህ ላይ እንደዚሁ በርከት ያሉ አዳዲስ የአማርኛ ቃላቶች እንደዚሁ ሰፍረዋል። በወርስ የተወሰዱም አሉ። እንደሚያውቁት አማርኛ ልክ እንደ ማንኛውም ጽሑፍ ስርአት የራሱ ሕግጋቶች አሉት። ከርቢ አኳያ ይሄንንስ ምን ያህል ተከትላችኋል? የአማርኛን ጽሑፍ ስርአቱን በምን መልክ ነው የተከተላችሁት? የራሳችሁ አዲስ ፈጠራ በምን የምትጠቀሙበት ወቅት ከሕጉ ወጣ በሚል መልክ ነው ያዘጋጃችሁት? ቃላት ፈጠራዎቹ፣ ርቢዎቹን እና ውርሶቹን አስመልክቶ እንዴት ነው አሰናስላችሁ ያዋድዳችኋቸው? በጣም በጣም ጥሩ ጥያቄ ነው። እንግዲህ እዚህ ላይ በተቻለን መጠን ከአማርኛ ስርዓት ለመውጣት አልፈለግንም። ምክንያቱም ከአማርኛ ስርዓት ከወጣን የቃሉ አቀባበል በሰፊው ሕዝብ አቀባበል ተጽዕኖ ያደርጋል ሰፊው ህዝብ ላይ ይቀበለው ይችላል ስለዚህ ቃል ስንመርጥ አስቀድ መስፈርቶች አሉን አስቀድመን ቃሉ ጽንሰ ሐሳቡን በስርዓት መግለጽ አለበት እንላለን በተጨማሪ ደግሞ ከሌላ ጽንሰ ሀሳብ ጋር የማይጋጭ መሆን አለበት ሌላው መስፈርት ደግሞ አሁን አንተ እንዳነሳው ከአማርኛ መዋቅር እና ሰዋሰው ጋራ የሚሄድ መሆን አለበት በተቻለ መጠን ደግሞ ቃሉ ከአማርኛ ቢሆን ለዚህም ያደረግነው ምንድን ነው? አብዛኛውን ጊዜ በተረሱ ቃላት ወይንም ደግሞ ለመረሳት በደረሱ ቃላት፣ ወይም ደግሞ ካሉ ቃላት ሊገነጠሉ የሚችሉ ቃላት ወይንም ደግሞ ሊጣመሩ የሚችሉ ቃላት እንደዛ በማድረግ ነው ቃል በተቻለ መጠን ቃል አልፈጠርንም፣ ቃል ግን ወርሰናል። ስንወርስ ግን ስርዓቱ አወራርሳችን የአማርኛን ስርዓት የጠበቀ ያኔ የአማርኛ ስርዓት ካልጠበቀ ደግሞ የግዕዝን ስርዓት የጠበቀ እንዲሆን አድርገናል። ለምሳሌ የዚህ መጽሐፍ አረስቱም ይላል። ነጠላ ተባራይ፣ ንፍቅ ስነ ስሌት ይላል። ንፍቅ ለምሳሌ የአማርኛ ቃል ነው ከአማርኛ ቃል የተራባ ነው። ግዕዝም ልንለው እንችላለን። ከግዕዝ ነፈቅ ከሚል ግስ ነው የወጣው። ነፈቀ ማለት ለየገነጣጠለ ማለት ነው። ያን ስናራባ ነው ንፍቅ ያገኘ ነው እና አብዛኛውን ጊዜ ስርዓቱን በመከተል ሁለተኛ ተጨማሪ ነገር ደግሞ ለአፍ የሚቀል ለአፍ የሚቀል ስንል አማርኛ ለሚሰማውና አማርኛ ለሚናገረው ባዕድ እንዳይመስል ማለት ነው። ለምሳሌ አንዳንድ የጀርመን ወይንም የራሻ ቃል ብናስገባ አማርኛ የሚናገረው ሰው ያንን ለማለት ያስቸግረው ይችላል። ይሄ ነው እንግዲህ ዋናው ነገሩ። ስርዓት ተከትለናል፣ መፈጠራ አልፈጠርንም። እርግጥ አንዳንድ ሰዎች ፈጠራ ሊሉት ይችላሉ። አብዛኛውን ውርስ ነው። ውርስ ከነበሩ ቃላት ምሳሌ ብሰጥ ይሻላል ይመስለኛል። ለምሳሌ የጠፋ ቃል አንድ ልውሰድ። ድሮ ማዕረግ ነበረ፣ አሁን ማዕረግነቱ ጠፍቷል። በድሮ ጊዜ በጅረው ወንድ የሚባል ስልጣን ማዕረግ ነበረ። ያም ከሁለት ቃል የተቀነባበረ ነበር፣ በጅር እና ወንድ ከሚለው የወንድን ትርጉም እናውቃለን። በጅሮ ወንድ ማለት በዛን ጊዜ ትሬዥረር የሚባለው ሹመት ነበር። በጀረወንድ የሚጠቀሙበት በጀር ማለት በዛን ጊዜ ለአገልግሎት የሚከፈል ገንዘብ ማለት ነው። አሁን እኛ በጀረ ወንድ የሚለውን ቃል ከፍለን በጅር ወይንም በጀር የሚለውን ብንወስድ ፊ ለሚል ትርጉም ይሆነናል። ሌላ ምሳሌ ልውሰድ ብል ደግሞ ግሮ አንድ ማዕረግ ነበረ ሻምበል የሚባል ቃሉ ከሺህ እና ከአምበል የተቀነባበረ ነው። ያን በሁለት ብከፍለው ሺህ እና አምበልን አገኛለሁ። አምበል አሁን አዲስ ቃል አይደለም፣ በአማርኛ ውስጥ የነበረ ቃል ነው፣ መሪ ነው። ይህም አምበል በፊዚክስ ወይንም ደግሞ በሂሳብ ውስጥ ትልቅ አገልግሎት አለው። ለምሳሌ በሂሳብ ጥናት መጀመሪያ በእንግሊዝኛ ልናገረው ሊዲንግ ኮኢፊሽየንት የሚባል አለ ሊዲንግ ኮኤፊሽንት የሚለውን መሪ ከማለት ይልቅ መሪም ልለው ችል ነበረ ግን፣ ከተራ አነጋገር ጋር አንድ ጊዜ አንድ ሲሆን ትርጉሙ ወይንም ጽንሰ ሀሳቡ እየላላና እየጠፋ ይሄዳል። እንደዛ እንዳይሆን ለማለት አምበል አጋር። አጋር ማለት ኮኤፊሽንት ማለት ነው። አጋር ረጅ ማለት ነው። በአማርኛ እናውቀዋለን። አምበል አጋር ብለው ሊዲንግ ኮኤፊሽንት ይሆንልኛል። በአጠቃላይ ስርዓቱን ለመጠበቅ ሞክረናል። ፈጠራ ቢመስልም አብዛኛውን ጊዜ ካሉ ቃላት ነው የወሰድ ነው። እዚህ ላይ በርካታ አዳዲስ ቃላቶች የሚመስሉ አሁን እንዳነሱት፣ ነገር ግን ከውርስ የተወሰዱ እና የተራቡም ቃላቶች ወይም በአዲስ መልክ እንዳስቀምጧቸው ነው። ቀደም ሲል እንዳነሱት ቋንቋ የሚያድገው በተደጋግሞ በተለያየ በስነ ጽሑፍ ውስጥ ገብቶ በህዝቡም አዘቦታዊ ንግግር ውስጥ ሲካተት የበለጠ ህዝባዊነት ይኖራል፣ መሰረቱም ይሰፋል እና ይህን ለማድረግ ቃላቶቹን አዳዲስ የሚባሉትን የሚመስሉትን፣ ወይም እነዚህ በዚህ ውስጥ አሁን ለተለያዩ ትርጉሞች የተጠቀማችሁበትን በመዝገበ ቃላት መልክ ማስቀመጡ እና ለተማሪዎችም ብቻ ሳይሆን ለሌላውም ለሰፊው አንባቢ ወይም ህዝብ እንዲረዳ ያንን በዛ በመዝገበ ቃላት ወይም በዲክሽነሪ መልክ ለማስቀመጥ አልወደዳችሁም። ለምሳሌ የተለያዩ ቃላቶች አሉ። በእርግጥ በሚዲያም ቢሆን እነዚህ ቢለመዱ ጥሩ ይሆናሉ። ካነሷቸው ውስጥ ለየት የሚሉ ለምሳሌ የርቅምሪያ፣ ፍድለት፣ ድናን ያዊ፣ ተሐሪዮ ወይም ህርየት፣ ሆላቂ እነዚህን የመሳሰሉ ነገሮችን በዛም በጆሮ ላይ ያልሰለጠኑ ቃላቶች ናቸው፣ አዳዲስ ስለሚመስሉ አሁን ካበረከታችሁት አስተዋጽኦ በተጨማሪ በመዝገበ ቃላት መልክ እንደገና ለሕዝብ ግልጋሎታችሁን ለማበረከት እሳቤ የለም? በድጋሚ ማንሳቴ ነው። ባለፈውም ጥያቄ ላይ ይኸው ስለነበር ኖ ሀሳቡ በጣም ጥሩ ሀሳብ ነው። ያነሳው ሀሳብ እኛም ሀሳቡ አለን። እንደነገርኩ ከዚህ በፊትም በጎን እየጻፍኳቸው ነው። ዋናው ችግር እዚህ ላይ ይሄ የአንድ ሰው ስራ ወይም የሁለት ሰው ስራ ሊሆን አይችልም። ምክንያቱም በኬሚስትሪ፣ በፊዚክስ እንዳለ ነው የምናገረው። እንግዲህ በባዮሎጂ ጥናት፣ በሌሎችም ጥናት ያሉ ሰዎች ሰርተው እስኪፈጽሙ ድረስ መቆየት አያስፈልግም ይሆናል። ግን እኛ አሁን በሂሳቡና በፊዚክ ስነት ያለውን መራርተን አንዳንድ ጊዜ በስነ ጽሁፍ ምሳሌዎች የሚጽፍ ሰው ከተገኘ በዛ መልክ እየጻፉ ለሕዝብ ማስተዋወቁ ጥሩ ይመስለኛል። ግን መዝገበ ቃላቱን ማዘጋጀቱ እየተዘጋጀ ነው፣ ግን መቼ እንደሚያልቅ አይታወቅም። አንዱ ዋና ነገር ግን ለምሳሌ መገናኛ ብዙኃን በዚህ ላይ ብዙ አገልግሎት አላቸው። አንዳንድ ቀላል ነገሮችን አሁን እንደጠቀስከውም ከመጽሐፉም ሆነ ከሌላም እያነሱ ሊጠቀሙበት ይችላሉ። እንዳጋጣሚ የሆነ አንድ ምሳሌ ልስጥህ። አንድ ቦታ ቃለምልልስ ሳደርግ ከመጽሐፍ ውስጥ አንድ ቃል አግኝተው በጣም ወደዱት። እኔ እንደ አጋጣሚ ነው የጻፍኩት፣ ጮሌ ስልክ የሚል። ጮሌ ስልክ እንግዲህ ያው ስማርትፎን ማለት ነው ትርጉሙ አሁን በመገናኛ ብዙኃን ለምሳሌ በሬዲዮ ፕሮግራም ወይንም በቴሌቪዥን ጮሌ ስልክ እያሉ ቢጠቀሙ፣ እንደዚህ አይነቶቹን ቃላት ሕዝቡ እንዲያውቀው እና እንዲገነዘበው ያደርጋሉ። አንደኛ ጮሌ ስልክ ማለቱ ራሱ ትልቅ ጥቅም ያለው ነው የሚመስለኝ። ምክንያቱም ጮሌ ስልክ ስንል ባለ አገር እንግሊዝኛ የማይናገረው ሰው ጮሌ ስልክ የሚለውን ሲሰማ ይሄ ስልክ ከሌላው የተለየ ከሌላው የተለየ ጥበብ ያለው እንደሆነ ይገነዘባል። ግን በእንግሊዝኛ ስማርትፎን ብንለው ዝም ብሎ ምንድን ነው ስማርትፎን ብሎ ነው የሚያልፈው እና በአጭሩ። ግን አዎ መዝገበ ቃላት እየተዘጋጀ ነው። ግን ያልቃል ወይ ለጊዜው እንደዛ የሚባል ጥያቄ ያነሳው፣ በጊዜው ቶሎ ማለቁን አላውቅም፣ ግን ዝግጅቱ አለ። በተቻለ መጠን ግን አንዳንድ ቃላትን መገናኛ ብዙኃን እንዳንተ ያሉ ሰዎች ሌሎችም ቢጠቀሙበት ብዙ አገልግሎት ይሰጣል ብዬ አምናለሁኝ። ሌላው እንደሚታወሱት ቀደም ሲል በደርግ ጊዜ በተለይም በከፍተኛ ትምህርትን እንደዚሁም ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ በዩኒቨርሲቲ ደረጃ በአማርኛ ቋንቋ ለመስጠት ትምህርትን ልክ ሌሎች ሀገሮች፣ ጃፓን ወይም ኮሪያ ወይም ራሽያ እንደሚያደርጉት በዛ መልክ መሄድ አለብን፣ አማርኛ ራሱን ችሎ መቆም ይችላል በሚል ወደዛ ለመውሰድ ከነበረ ትልም አኳያ የኢትዮጵያ የቋንቋ ጥናቶች አካዳሚ ከአስር ሺ በላ የሚቆጠሩ ቃላቶችን አዳዲስ ቃላት ብሎ ያሏቸውን ሳይንስና ቴክኖሎጂን ወደ አማርኛ ሊመልሱ የሚችሉ ለመፍጠር ተሞክሮ ነበር። ከዛ በኋላ ያውም ብዛም ስራ ላይ አልዋለም። ለም ቃላቶቹም በተወሰኑ ደረጃ ጥቅም ላይ ከመዋል ባሻገር እስካሁንም ድረስ ብዙም ሲንጠቀሙባቸው አናይም። አሁን ያለውም ክርክር አንዱ እየተፋፋመ ያለው በተለይ ከትምህርት መስክ አኳያ በገዛ አገራችን ቋንቋ እንማር፣ ተማሪዎቻችን በባእድ ቋንቋ መማሩ የበ የበለጠ ዝቅ ያለ ግንዛቤ እንዲኖራቸው ነው እንጂ የሚያደርገው የተሻለ ውጤታማ እንዲሆን፣ አያደርጋቸውም፤ በሚል የዚህ አይነት ክርክሮች የከረሩ እየመጡ ነው። መልካም ጎኑ አኳያ ይህም አንድ አስተዋጽኦ የሚያበረክት ነው እና እንደዚህ አይነት ቃላቶች በአንድ የቋንቋ አካዳሚ ራሱን ችሎ ወደፊት የትምህርት ተቋማትን በአማርኛ እንዲያስተምሩ ለማድረግ አስተዋጽኦ ይኖረዋል ይላሉ። በደንብ እንጂ ይሄ ጽሁፍ በደንብ ስለጠቀስከው ደንበኛ አስተዋጽኦ ይሆነዋል። እንዳውም ቀደም ብዬ ስመለከተው ነበረ በመጀመሪያው ጽሁፍና ለፊዚክስ ሂሳባዊ ዝግጅት በሚለው ጽሁፍና በዚህ ጽሁፍ ውስጥ አብዛኛውን ለምሳሌ ከሰባተኛ እስከ አስራ ሁለተኛ ሂሳብ ማስተማሪያ መጽሐፎች በአማርኛ አልተጻፉም። ነገር ግን እነኚህን ሁለቱን መጽሐፎች ስንትመለከት ለፊዚክስ ሂሳባዊ ዝግጅት የሚለውንና ስነ ስሌትን ስትመለከት አብዛኛዎቹ ጽንሰ ሀሳቦች በእነዚህ ሁለት መጽሐፎች ውስጥ ከሞላ ጎደል ተካተዋል። እና ከተፈለገ ከእነዚህ መጽሐፎች የእነኝህ ጽንሰ ሀሳቦችን ወስዶ ከተፈለገ በማስፋፋት በጣም ሰፊ ሆኖ የተባሉትን ደግሞ በደረጃው እንዲበቁ ለማድረግ እነሱን በማጥበብ መጽሐፍ ሊጻፍ ይቻላል። ሌላው ደግሞ እንትናን አንስተሃል። ከዚህ በፊት በደርግ ጊዜ የተዘጋጀውን የሳይንስና የቴክኖሎጂ መዝገበ ቃላት አንድ አስር ሺህ ቃላት የተረጎሙትን ጥሩ መነሻ ነበረ፣ ግን ቃሉ ቃላቱ በተግባር ላይ አልዋሉም እና በተግባር ላይ ስላልዋሉ አንዳንድ ጊዜ የትርጉሙን ትክክለኛነት ጽንሰ ሀሳቡን የመግለጹን ከሌላ ጽንሰ ሀሳብ ጋር አለመ ለመጋጨቱን ቅድምም እንዳነሳው ከአማርኛ መዋቅር ጋር አብረው መሄዱን ከአማርኛ የግስ መራባት ጋር አብረው መሄዱን ማወቅ አልተቻለም። ይሄንን የምናውቀው ተግባር ላይ ጽሁፍ ላይ ስናውለው ነው። አንድ የሌለ ሚስጥር ልንገር መጽሐፍ ስጽፍ አስቀድሜ ቃላትን አልተረጉምም ያ ችግር ያመጣብኛል የምተረጉመው ሲያስፈልገኝና ስደርስበት ብቻ ነው የዛን ጊዜ ስተረጉመውና ስጠቀምበት አጠቃቀሙ ትክክል መሆኑንና አለመሆኑን የዛን ጊዜ ነው የምገነዘበው እና ስገነዘበው ተመልሼ እንደገና አጠንጣ ይሄ የመረጥኩት ትርጉም ጥሩ አይደለም ሌላ ትርጉም መፈለግ አለብኝ ብዬ ሌላ ሀገር እንደውም በዚህ መጽሐፍ ላይ በስነ ስሌት መጽሐፍ ላይ አንድ ሁለት ምዕራፎች በዚህ ምክንያት ከልሽ ያለሁኝ አንድ ሁለት ምዕራፍ ከጻፍኩ በኋላ ያ የመረጥኩት ትርጉም ትክክል ወይንም በቂ እንዳልሆነ እንከን እንዳለ አወቅኩኝ። በነገራችን ላይ ይሄንን ስናገር ትርጉም በምንፈልግበት ጊዜ አብዛኛውን ጊዜ ግስ ቢሆን እንመርጣለን። ይህን ቅድም ያልኩን የመረጥኩት ስህተት እንደሆነ አወቅኩ። ያልኩ የመረጥኩት ቃል ግስ ስላልነበረ ነው። ግስ ቢሆን ኖሮ እንደገና አያስከልሰኝም ነበረ። የምፈልገውን ቃል ከግሱ ማግኘት እችል ነበረ። በኋላ ለውጬ ግስ አደረግኩና የምፈልገውን ቃል ከግሱ አገኘው። ከግሱ ሳገኘው አሁን የተረጎምኩት ለአንድ ቃል ቢሆንም ከዛ ሁለት ሶስት ቃላት አገኘውኝ። ይሄ ነው እንግዲህ እርግጥ የጠየቀውን ጥያቄ በቀጥታ መመለስ ያስቸግራል። ግን በሀገር ቋንቋ መማሩ ትልቅ ጠቀሜታ አለው። አንደኛ ትምህርቱን ባዕድ አያደርገውም። እንደምናውቀው ትምህርት በሀገራችን ባዕድ አይደለም። ከውጭ የመጣ አይደለም። በአሁኑ ዘመን ግን አንዳንድ ጊዜ ስንመለከተው ከውጭ የመጣ አድርገን እንመለከተዋለን። ትምህርት የነበረ ነው። ከመቶ ከሺህ ዓመት በላይ በኢትዮጵያ ውስጥ የነበረ ነው። አንዳንድ ጥበቦችም ከመቶ ከሺህ ዓመት በላይ በኢትዮጵያ የነበሩ ናቸው። አንድ ምሳሌ ልስጥ። አሁን የጠፉ ቃላት ስትለኝ ስንባባል ነበረ። አሁን የብረታ ብረት ስራ በኢትዮጵያ ውስጥ ለብዙ ዘመናት የነበረ ነው። ከራሱ ከቃላቱ ብዛት እንኳን ምን አይነት ጥበብ በኢትዮጵያ ውስጥ እንደነበረ ልትገምት ትችላለህ። ለምሳሌ ብረታ ብረት ሰራ ለማለት ጠገረ፣ ጠገራ፣ ብር ከዛ ነው የወጣሁት። ሀደደ ማለት የብረት ስራ ሰራ ማለት ነው ሰንጠል ማለት የብረት ስራ ማለት ነው እና እነኚህ አይነት ቃላቶች በመዝገበ ቃላት ውስጥ አሉ፣ በቋንቋው ውስጥ አሉ። ግን ከውጭ ስንወስድ ግን ዝም ብለን የራሳችንን ስላልተመለከት ነው፣ ትምህርትን የራሳችን ስላላደረግነው የውጭን ቃል ቶሎ እንወስድና ሜታል ወርክስ ሜታለርጂ ማለት እንጀምራለን። እንደዚህ ስንል አንደኛ ትምህርቱን ባዕድ እናደርገዋለን፣ ሁለተኛ ቋንቋውንም እናዳክመዋለን፣ መግባባትን ያቅተናል። ለምሳሌ ልበል አሁን ብረት የሚቀልጥበት የሚቀልጥበትን የሀገራችን ሰው የሚያቀልጡበትን ምድጃ በደንብ ያውቁታል። ፈርነስ አይሉትም፣ እቶን ነው የሚሉት። እቶን ቁልጭ ያለ የአማርኛ ቃል ነው፣ በመጽሐፍ ቅዱስ ውስጥም አለ። እንደዚሁም ደግሞ በተጨማሪ የሸክላ ሠሪዎች ሸክላ ሰርተው ሸክላውን የሚያቃጥሉበት ምድጃ አላቸው። እሱ በእንግሊዝኛ ኪል ነው የሚባለው ግን በከተማ ውስጥ በትምህርት ቤትም ውስጥ ኪልን የሚባል መሰለኝ። ግን በባላገር ሸክላ የሚሰሩትን ስጠይቃቸው ይህን አጀራ ነው የሚሉት። አጀራ እንዳልክ ብትቀጥለው በዛ ብትጠቀም የባላገሩ ሰውም ያውቀዋል። ህዝቡም ይሄ ጥበብ ከውጭ የመጣ አይደለም፣ የኔ ነው ብሎ በዛው ላይ ማዳበር ይጀምራል። በራሳችን መሰረት ላይ ካላዳበርን በስተቀር የውጭ መሰረት ሲሆን አንድ ቀን የውጪው ስራ ከእግራችን ስር ሲመዘዝ ዘፍ ብለን ነው የምንወድቀው። ይሄን ነገር ማሰብና መጠንቀቅ ያስፈልገናል። ይህንን መጽሐፍ ነጠላ ተባራይ ንፍቅ ስነ ስሌት መጽሐፍን ለማግኘት የሚሹ አውስትራሊያ ነዋሪ የሆኑ ወይም በሌላ አካባቢ ያሉ ወገኖች ቢኖሩ በምን መልኩ ነው ሊያገኙ የሚችሉት? አሜሪካ ውስጥ በቀላሉ ማግኘት ይቻላል። አማዞን ዶት ኮም ገብተው ካልኩለስ ኢናማሃሪክ ብለው ቢፈልጉ ይህን መጽሐፍ ያወጣላቸዋል። በነገራችን ላይ በውላችን መሰረት እኛ እዚህ አሜሪካ ያሳተምነው ነው? አሜሪካ እና ከኢትዮጵያ ውጭ ባሉ ሀገሮች ለመሸጥ ነው። ኢትዮጵያ ውስጥ ያሉ ሰዎች ግን የጎንደር ዩኒቨርሲቲ ሲያትመው፣ የዛን ጊዜ ከጎንደር ዩኒቨርሲቲ መግዛት ይችላሉ። የአውስትራሊያ ሰዎች እንግዲህ አውስትራሊያ ድረስ ከአሜሪካ ለመላክ ብዙ የሚያስከፍል ይመስለኛል። የመጽሐፉን ዋጋ ያህል ሳያስከፍል አይቀርም። ስለሱ እንግዲህ ለጊዜው ብዙም አላሰብኩበትም አማዞን ሊሊክ ይችላል፣ ግን ብዙ የፖስታ ክፍያ ሳያስከፍል አይቀርም። መልካም። ለነገሩ ነገሩ እንደዚህ አይነት ነገር ሲሆን ብዙ ጊዜ የሚደረገው እዚሁ ሀገር መልሶ ለዳግም ህትመት እንዲገባ ማድረግ ነው። በዛ መልክም እዚሁ አውስትራሊያ ውስጥ ታትሞ መልሶ እንዲዳረስ ማድረግ ይቻላል። አንድ መንገድ ነው። አዎ እንግዲህ አሁን ያሳተምንበት ሬድሲ ፕሬስ በያለበት ቅርንጫፍ አላቸው። አውስትራሊያ ይኖራቸው አይኖራቸው አላውቅም። አውስትራሊያ ቅርንጫፍ ካላቸው እዛ አሳትሞ እዛ ማከፋፈል የሚቻል ይመስለኛል። ፕሮፌሰር ባህሩ ካሳሁን የነጸላ ተባራዊ ንፍቅ ስነስሌት መጽሐፍ ደራሲ ስለ ቃለ እናመሰግናለን። እኔም በጣም ነው ማመሰግነው እድሉን ስላገኘው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።